ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ያልተፈቱ ሁሉ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው። ከዛም ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው። ምን ለምንናቸው ማለት ነው። ክሳቸው ተሰሩ ይፈታል ብሎ ታበቃ እንደገና ላይ ነጥሉ የኔን ልጅ ያስቀረበት ምክንያቱ አይገባኝም። በምን መስፈርት እነዚህ ሰዎች ካሁን ድረስ እስር ቤት እንደቆዩ ወደፊት እንዴት እንደሚቀጥሉ ለእኛ በጣም ግልጽ ነው። ይሄን ነው አጥብቀንም ያለ ፍርድ ቤት እየጠየቅን ያለ ነው። ሳለ ራሳቸው ጠቅላይ ዐቃቤ ሕግ ቢሮ ገብተን እራሳቸውን ጠቅላይ አካባቢ ቡና አግኝተን አነጋግረናቸዋል። ዘገባ ይዘናል። መጀመሪያ እድር ነው የነበረው። እድሩን አፈረስንና ኮርፖሬሽን አቋቋም። ኢትዮጵያውያን አብሮ መብላት እንጂ አብረው መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ በፕሮጀክት ጥናት በኩል አሁን ትኩረት የሰጠነው በሪያል ስቴት ነው። እዚህ ሀገር የተስተካከለ ቪዥን ካለ ምንም ማድረግ ይቻላል። የኢትዮጵያ አንድነት መረዳጃና የልማት ማኅበር ኮርፖሬሽን መሪዎች ናቸው። አነጋግረናቸዋል። ለሁሉም እስከ ምሽቱ አራት ሰዓት ከእኛ ጋር አሁኑ እሁድ ግንቦት 19 2010 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ ዜናውን የማሰማው አዲሱ አበበ ነኝ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድሮ ዳላስ ቴክሳስ ውስጥ በሚካሄደው 35ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ ፌዴሬሽኑን በደብዳቤ መጠየቁ ተገለጸ እያዩ ዘነበ እባላለሁ የፌዴሬሽኑ የሕዝብ ግንኙነት ኃላፊ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያን ስፖርት ፌዴሬሽን ዳላስ ላይ በሚካሄደው እዛ መገኘት እንደሚፈልጉ በኤምባሲው በኩል ደብዳቤ ደርሶናል። ይህንንም በሚመለከት አሁን በነገው ዕለት በሜሞሪያል ደይ ማለት ነው አስቸኳይ የቦርድ ስብሰባ ተጠርቷል። በዚህ ነገር ላይ ለመነጋገር ማለት ነው። ማን ነው ደብዳቤውን ፈርሞ የላከላቸው? አዎ ደብዳቤውን የፈረሙት አቶ ካሳ ተክለብርሃን፣ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር እሳቸው ናቸው የፈረሙት። አድማጮች እያዩን አመሰግናለሁ። ይህን ጉዳይ በሚመለከት ከኢትዮጵያ ኤምባሲም ሆነ ከጠቅላይ ሚኒስትር አብይ ጽህፈት ቤት ተጨማሪ መረጃ ለማግኘት እየሞከርን ነው። እንዳገኘን እናቀርባለን። የኢትዮጵያዊ ጠቅላይ አቃቤ ሕግ አቶ አንዳርጋቸው ጽጌን ጨምሮ በተለያዩ ወንጀሎች ተከሰው የነበሩ አምስት መቶ ሰባ ስድስት እስረኞች በይቅርታ እንዲፈቱ መወሰኑን በትናንት ዜናችን ገልጸን ዜና ውስጥ ከቀረበበት ሰዓት ግን አቶ አንዳርጋቸውም ሆኖ ሌሎቹ እንዳልተፈቱ ጠቅሰናል። ዛሬስ ወደ አዲስ አበባ ዘጋቢያችን ዘንድ ደውዬ ነበር። መለስካቸው አዲሱ እንዳልከው የአርበኞች ግንቦት ሰባት የቀድሞ ጸሐፊ አቶ አንዳርጋቸው ጽጌን ጨምሮ 576 ግለሰቦች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑን ትናንት ጠቅላይ አቃቢ ሕጉ ይፋ አድርገዋል። ይሁን እንጂ አቶ አንደርጋቸው ጽጌ መሆኑ ሌሎች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ የተወሰነላቸው የተባሉ ሰዎች እስካሁኑ ሰዓት እንዳልተፈቱ ታውቋል። የቅርብ ምንጮች ለቪዮ እንዳስታወቁት አቶ አንደርጋቸው ነገ ሊፈቱ እንደሚችሉ ከሚገኙበት ከአቃቂ ቃሊቲ ማረሚያ ቤት የወጡ መረጃዎች ይጠቁማሉ። ይሁንና እስካሁን ባለው ተመክሮ በማያጠራጥር ሁኔታ ይህን ማረጋገጥ አስቸጋሪ እንደሆነም እነዚሁ ምንጮች ይናገራሉ። ከአቶ አንዳርጋቸው ጽጌ ጋር በልዩ ሁኔታ እንዲፈቱ የተወሰነላቸው ወደ አምስት መቶ ሰባ የሚጠጉ እስረኞችም ዝርዝር እና ማንነትም በውል አይታወቅም። በአጠቃላይ የተገለጸው ነገር ግለሰቦቹ ስነ ምግባራቸውና መጸጸታቸው ታይቶ ከእስር ቢፈቱ ለሕብረተሰቡ ስጋት የማይሆኑና የፖለቲካ ምህዳሩን ለማስፋት በማሰብ መሆኑን ብቻ ነው ጠቅላይ አቃቢ ህግ ያስታወቀው። በሌላ በኩል የቀድሞው የኢትዮጵያ ገቢዎችና ጉምሩክ ዋና ዲሬክተር አቶ መላኩ ፈንታ፣ ምክትላቸው አቶ ግብረዋህድ ወልደ ጊዮርጊስ፣ ከታወቁት የንግድ ሰዎች መካከል ደግሞ አቶ ከተማ ከበድና ሌሎችም መፈታታቸው ታውቋል። የእናትዋ አንዳርጋቸውን ፍቺ ሁኔታ ወደፊትም እየተከታተል እንዘግባለን። አዲሱ ወደ አንተ አመሰግናለሁ መለስካቸው። መለስካቸው አሁን ወደ ስቱዲዮ እንደገባው በነገረኝ መሰረት አቶ አንዳርጋቸው ወላጅ አባት አቶ ጽጌ ሀብተ ማርያም መኖሪያ ቤት ሄዶ እንደነበር እርሳቸውም፣ ከትናንት ጀምሬ እየጠበቅኩ ነው፣ ከዚህ ውጭ ምንም የምነግርህ ነገር የለም ብለውታል። አሁን ማምሻውን ምናልባት ወደፊት እሱ እንዳለው ዝርዝር ሲኖረን እናቀርባለን። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዳግመኛ በተቀሰቀሰ የኢቦላ ወረርሽኝ ሰሞኑን ደግሞ ሌላ አንድ ሰው ሞተ። ይህም የአገሪቱ ጤና ጥበቃ ሚኒስቴር እንዳረጋገጠው በወረርሽኙ የሞቱትን ሰዎች ጠቅላላ ቁጥር 12 ያደርሰዋል። የአሁኑ ህመምተኛ የሞተው በሰሜናዊ ምዕራብ የኢኳቲር ክፍለ ሀገር ውስጥ በምትገኝ ገጠሪቱ ኢቦኮ መንደር ውስጥ መሆኑን የጤና ጥበቃ ሚኒስቴሩ በመግለጫ አመልክቶ፣ ሌሎች አራት ሰዎች ህመሙ እንዳለባቸው የሚጠረጠሩ እንደዋሉም ታውቋል። በአሁኑ ወቅት በኮንጎ 32 የተረጋገጡ የኢቦላ ህሙማን እንዳሉም ታውቋል። በዋሽንግተን ፖስት ጋዜጣ ዘገባ መሠረት አንድ የዩናይትድ ስቴትስ ባለሥልጣናት የሚገኙበት የልዑካን ቡድን ፕሬዚዳንት ዶናልድ ትራምፕ በመጪው ሰኔ አምስት ቀን ሲንጋፖር ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉ ስለታቀደ ውይይት የሚደረገውን ዝግጅት ለመመልከት ዛሬ እሁድ ወደ ሰሜን ኮሪያ ማቅናቱ ተገልጧል። ከዝግጅቱ ጋር ቅርበት ያለው ምንጭ ጠቅሶ የዘገበው ዋሽንግተን ፖስት ጋዜጣ እንዳመለከተው በደቡብ ኮሪያ የቀድሞ የዩናይትድ ስቴትስ አምባሳደር ሱንኩም አሁን በአምባሳደርነት ከሚገኝበት ከፊሊፒንስ ተጠርተው ቡድኑን እንዲቀላቀሉ መደረጉም ታውቋል። ፕሬዚዳንት ትራምፕም የሁለታችን ውይይት መሰናዶ እንደቀጠለ ነው ማለታቸው ታውቋል። አራት የሩሲያ ወታደሮች በዛሬው ቀን በሶሪያ የነውጠኞች ጥይት መገደላቸው ታወቀ። በመጨረሻም ዜና እረፍት በዩናይትድ ስቴትስ ዳላስ፣ ቴክሳስ ነዋሪ የነበረው ጋዜጠኛ ስጦታው በላይ ከዚህ ዓለም በሞት ተለይቷል። ስጦታውን በተመለከተ የዛሬ ሳምንት እሁድ በምናቀርበው የሬዲዮ መጽሔት ልዩ ዝግጅት ይኖረናል። የስጦታው የቀብር ስነ ስርዓት ማክሰኞ እዚያው ዳላስ ውስጥ እንደሚፈጸምም ከቤተሰቡ ተረድተናል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 19 2010 ዓመተ ምህረት ምሽት ፕሮግራም ነው። ከተማ ሮተርዳም ውስጥ በሰባ ዘጠኝ ዓመት ዕድሜዋ ያረፈችው ፀሐይ በራሄ ከተጫወተቻቸው ጣዕመ ዜማዎች ነበር የጋበዝናችሁ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ያልተፈቱ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው። ኢህአደግ በመላ ሀገሪቱ የተፈጠረውን ቀውስ ለማርገብ ካለፈው ታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመፍታት መወሰኑን በቀድሞው ጠቅላይ ሚኒስትርና መሪውም በነበሩት በአቶ ኃይለማርያም ደሳለኝ አማካኝነት ካሳወቀ አምስት ወራት ተቆጥረዋል። የገዢውን ፓርቲና የመንግሥቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞው ፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ሥራውን ጨርሰው እስረኞችን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። መንግሥትም ሆነ ገዢው ፓርቲ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብሉ የቆዩ ቢሆንም በእነዚህ ባለፉ አምስት ወራት ጊዜ ውስጥ ታዋቂ ጋዜጠኞችንና ፖለቲከኞችን ጨምሮ በሺሆች የሚቆጠሩ እስረኞች በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ በሚል እየተለቀቁ ነው። ይህም ሆኖ ግን አሁንም ቁጥራቸው የበዛ እስረኞች እንዳልተፈቱ የእስረኛ ቤተሰቦችና ጠበቆቻቸው እየተናገሩ ነው። ጽዮን ግርማ ከእስር የመፈታት መብት ለሁሉም ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ ማመልከቻ ያቀረቡ ጠበቆችና ካልተፈቱት እስረኞችም የጥቂቱን ቤተሰቦች አነጋግራ ተከታዩን ዘገባ አጠናቅራለች። የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ህግ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የእናቴ ልጅ አብረን እየሄድን ነበረ፣ ሳሪስ አካባቢ የታሰረው ትላለች። በታኅሳስ ወር 2008 ዓ.ም የታሰረበትን ሁኔታ ወደኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች። ሁሉ ህክም እና በዛ ላይ ተከልክሏል። ሕክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንትና ለዚህ ብቻን እንኳን መንቀሳቀስ አይችልም። እና ለማን አካል እንደሚችል መናገር እንደሚችል ራሱ የት መሄድ እንዳለብኝ ስራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ በቃ ምን ብዬሽ ልንገርሽ። በዛ ላይ ገና የአንድ ዓመት ህጻ ልጅ ስትሆን የታሰረው ሚስቱ የሚረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው። እና በቃ በቃም ሚገልጽ ቀጥሪ ነው በሰምዘም ያል በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኛል። አሁን እስቲ ምንድን ማቅረብ እንኳን ይከብዳል። ምንም በማያውቀው ጉዳይ ነው የተያዘ። እኔም ሳቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ውስጥ ሊሆን ይችል ልጅ አይደለም አብሬ የተጓዝን ነው አፍሰነ ወሰደ ከዛ በኋላ ነው አካሉ ሆነ ስለ አሁንም ያለበት ፊቱ ፊቱ ስል ፊቱ እንዲህ የቆሳሰለ እያዩት እንኳ እና ምን ት ማግኘት አይችልም ተከልክሎ ከእግሩ ከእግሩ አልፎ ከግራንች አልፎ ፊቱ ላይ እንኳን የሚታየ ትንቁስ ላይ እና እናና አቤት እንደሚባል ብቻ ይዛብቻ ግራ ገብቶ፣ መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ

አገኘም አላገኘም በቃ በህይወት ከዛ ውስጥ ወጡ ህክምና እንዲያገኝ ብቻ ነው ምን ለምናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ያው በህግ ውስጥ ተይዞሽ እኮ የተሟላ ነገር ማግኘት ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ልሰማቸው ይገባል። ግን እንደዛ ነው የሚያዩት እንኳን እንዳ ህክምና አለማግኘት ማለት ከባድ ነው አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምር እና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው እና አስር ዓመት ፍርደኛ ነው ከሌሎቹ ጓደኞች ጋር በእሱ መዝገብ ውስጥ ባሉ ስድስት ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራውም እሱ ነው። በእነ መቶ አለቃ ማስተርሻ ተጠቅለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ፣ የቅድም ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱ ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያሉ። እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውረው አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ንጦም ያለው ማለት ነው። ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደ ጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል። እነሱ የሚሉት ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ ከበኖርማል በአሁን መንግስት በጀመረው ይቅርታ፣ አሁን መንግስት በጀመረው አቅጣጫ ሄዱና? ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፍና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና የቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ፣ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋል፣ እናንተም ያንን አስረድታችናል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል፣ ግን ምንም ምላሽ የሚሰጠን አካል አላገኘንም። ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል አቶ ፍታለማው ተሰማ። በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል። በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁንም ቢሆን በጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ማለት ባለቤት ትዳር አለው። ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታል። እሱንን ሕክምና አላገኝ አልቻልኩም። እኔም እንደዚህ አይነት ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ጠየቅ ጠየቁልኝ አቅርቡልኝ ነው እያለ ጠየቀ ያለ አሁን ሕክምና ማግኘት አልቻልኩም። ሕክምና እንድታ እንድታቀም አድርጉ እያለ ነው ያለው። አሁን ጥያቄው እኛ የምንጠይቀው ደግሞ በቃ ይህን ነው ፍትህም ፍትህ ካለ ፍትህ ለሁሉም ፍትህ እንደተሰጠው ሁሉ ለእሱም የጎደለው ፍትህ ለእሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎች እንዲጠየቁልን እንዲጠየቁልንና እሱ እንዲፈታ ነው እየጠየቅን ያለ ነው። ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረ እና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋር በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ። እኔ ልጄ ምንም ፍርድ ቤት ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠል የግንቦት ሰባቱ እኮ ተፈርዶ አልቆ አልቆ፣ አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው፣ በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው በግፍ መጥቶ ዝም ብሎ ታ ዝም ብሎ እዚህ መከራ የሚያሳይ እኔ ልጄ ያለ አግባብ ነው በግፍ ታስሮ እኔ ጠዋሪ የሌለን እናቱ ደካማ እኔም ደካማ። የመጨረሻ ልጅ እሱ ከቤታችን ሆኖ የሚረዳን በር የሚከፍትልን እነሱ ነበር። ዛሬ አሁን የድር እንኳን ክፍያና እንትን ተቋርጧል። የሚከፍለው የለም እኛ ረጀን። አሁን ገባሪም ወደፊት የለም። በግፍ ነው የታሰረበት ልጅ ልጄ በአዋጅ ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ላይነጥሉ ወይኔ ልጅ ያስቀረበት ምክንያቱ አይገባኝም። ኢህአዲግ በሀገሪቱ የተፈጠረውን ቀውስ ለማርገብ በሚል ከታሳስ አጋማሽ ጀምሮ ለአስራ ስምንት ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አማካኝነት ካስታወቀ አምስት ወራት ተቆጥረዋል። የፓርቲውንና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞ የፌዴራል ጠቅላይ አቃ ቀረጻ ቤግ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞቹን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። የኢትዮጵያ መንግስትም ሆነ ገዢው ፓርቲ ኢህአዴግ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብል ቢቆይም ውሳኔው በተላለፈበት በዚህ አምስት ወራት ጊዜ ውስጥ በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ ታዋቂ ጋዜጠኞች፣ ፖለቲከኞችና የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ እስረኞች ከእስር እየተለቀቁ ይገኛሉ። እስረኞቹ ከእስር የሚለቀቁት በተለያየ ጊዜ በመሆኑ እስካሁን ምን ያህል ቁጥር ያላቸው እስረኞች እንደተፈቱ በይፋ አይታወቅም። ያነጋገርናቸው ጠበቆች እንደሚሉት እስካሁን የቱንም ያህል ቢፈቱ አሁንም ቁጥራቸው የበዛ እስረኞች ከእስር እንዳልተለቀቁ ይናገራሉ። ከእስር የመፈታት መብት ለሁሉም እኩል ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ካቀረቡት መካከል አቶ አለልኝ ምህረቱ አንዱ ናቸው። አቶ አለልኝ እስካሁን ሁለት መቶ የሚሆኑ በሽብር የተከሰሱ እስረኞችን ወክለው ፍርድ ቤት ይቀርቡ እንደነበር ገልጸው ከእነዚህ ውስጥ ስልሳ አምስት እስረኞች ከተፈቱት ተነጥለው እስር ቤት እንደቀሩ ይናገራሉ። ይህ ደግሞ በህገ መንግስቱ በይቅርታና በምህረት አዋጁ መሰረት ተገቢ አለመሆኑን ጠቅሰው ከሌሎች ጠበቆች ጋር በመሆን አቤቱታ ማቅረባቸውን ይናገራሉ። የአቤቱታው ፍሬ ጭብጥ መንግስት ቀደም ሲል በታሳሶ እነሱ የራሳቸውን ዝም ለማድረገር ያለው ሁኔታ ለሀገሪቱ ሰላም የሚበጅ አይደለም፣ በሚል የቀድሞ ጠቅላይ ሚኒስትር ታህሳስ ሃያ አምስት ሁለት ቀን ሁለት ሺ አስር ዓመተ ምህረት ይመስለኛል በቴሌቪዥንም በሬዲዮም ለህዝቡ መግለጫ ሰጡ። የሰጡት መግለጫ የሚለው በጥቅሉ የፖለቲካ እስረኞችንና አንዳንድ ሰዎችን ነው። እንግዲህ አንዳንድ ሰዎች የሚለው በእኛ በህግ ቋንቋ በልማድ ከፖለቲካ እስረኞች ውጪ በወንጀል የተከሰሱ ብለን ነው የምናስበው። በጥቅሉ የፖለቲካ እስረኞች የሚባሉት ግን ከፖለቲካ ጋር በተያያዘ የሚከሰሱት በብዛት በሽብር ወንጀል የሚከሰሱት ናቸው። ምክንያቱም አንደኛ የሽብርተኝነት አዋጁ በራሱ ከፖለቲካ ጋር በተያያዘ ነው ሽብር ይፈጸማል ብሎ የተደነገገው። በሁለተኛ ደረጃ አቃቤ ሕግም ክሱን ሲያቀርብ የፖለቲካ አላማ ይዘው በሚል ግልጽ በሆነ ባለ ፖለቲከኞች ነው የሚከሰሰው። ከዚህ አንጻር የፖለቲካ እስረኞች ይፈታሉ ተብሎ ነበር። ምሕረት ተደርጓል ተብሎ ነበር የተነገረው በጠቅላይ በጠቅላይ ሚኒስትር አማካኝነት ነገር ግን እስካሁን ድረስ የዚያ ምሕረት ተጠቃሚ አይደሉም በሚል ነው። አፈጻጸሙ በሁለት መንገድ እንደሚፈጸም ነበር በጠቅላይ ሚኒስትሩ የተነገረን። አንደኛው በክርክር ሂደት ላይ ያሉት ክሳቸው እንደሚቋረጥ፣ የተፈረደባቸው ደግሞ እየተደረገላቸው እንደሚለቀቁ ነበር የተነገረው። ሌላ መስፈርት አልነበረም በጠቅላይ ሚኒስትሩ ገለጻ። እንግዲህ የመንግስትን ውሳኔ በቀጥታ የሚያስተላልፉት የሀገሪቱ ከፍተኛውን ስልጣን ህዝብ ጠቅላይ ሚኒስትር ሆናቸው እዛ በኋላ በጠቅላይ ሚኒስትሩ ያልተገለጸ አዲስ መስፈርት ይኖራል የሚል ግምት የለም። በህግ አነጋገርም ሊኖር አይችልም። ነገር ግን ለዚህ የመንግስት ውሳኔ ተጠቃሚ ያልሆኑት ደንበኞቻችን ክስ መቋረጥ ከተጀመረ በኋላ ወደ አምስት ወር ያህል እየደረሱ ነው። አሁን እያነሳ ነው ያለ ማስታ በተለይ ለፍርድ ቤት እያቀረብ ነው ያለነው አቤቱታ የወንጀል ህግ አንቀጽ አምስት ሁለት መቶ ሰላሳ ምህረት በደረገ ጊዜ ሁሉም እኩል ተጠቃሚ ይሆን ይላል። ክርክሩን መቆም አለበት ይላል። ያን መሰረት በማድረግ ፍርድ ቤቶች ልታከራክሩ አይገባም የሚል ነው ወደ ፍርድ ቤት አቤቱታ የምናቀርበው። ጠቅላይ አቃቤ ህግ ደግሞ የመንግስት ውሳኔ ስታስፈጽም የዜጎች መብት እኩል መከበር አለበት። በኢትዮጵያ ህገ መንግስት አንቀጽ ሀያ አምስት ላይ የዜጎች መብት በቀለም፣ በዘር፣ በሃይማኖት፣ በምንም ሳይከፋፈል እኩሉ እንደሚጠበቅ ይደነግጋል። በሌላ በኩል ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች ኢንተርናሽናል ሁማን ራይት ዲክሌሬሽን የሚባለው በአንቀጽ ሰባት ላይ እንደዚሁም የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ይባላለ እሱም እንዲሁ በአንቀጽ ሀያ ስድስት ላይ እኩል ጥበቃ ይደረግላቸዋል፣ እኩል የህግ ዋስትና ይደረግላቸዋል ይላል። እነዚህን አላከበርክም እና የቀሩት ተከሳሾች ያለምንም ምክንያት ነው እስካሁን ድረስ የክስ ሂደታቸው እየታየ ያለ በተለይ ከፊሎቹ እየተፈረደባቸው ነው። አሁንም ጥፋተኛ እየሰሙ ከዚህ አንጻር መብታቸው እኩል ሊጠበቅ ይችላል በሚል ነው አቤቱታውን እያቀረብ ነው ያለ ነው። አቤቱታቸውን ለጠቅላይ አቃቤ ሕግ በጋራ ያቀረቡት ጠበቆች አቶ አለልኝ ምህረቱን ጨምሮ አቶ ወንድሙ ይብሳ፣ አቶ ሄኖክ አክሊሉና አቶ አዲሱ ጌታነ የተባሉ በአጠቃላይ አራት ጠበቆች ናቸው። አቶ ወንድሙ ይብሳ በበኩላቸው በፖለቲካ ምክንያት በሚታወቁም ሆነ በማይታወቁ እስር ቤቶች ታስረው የሚገኙ እስረኞችን ቁጥር ለማወቅ በጣም አስቸጋሪ ነው ይላሉ። በመላ ኢትዮጵያ ውስጥ ያሉ እስረኞች ይታወቃሉ የሚለው እንኳን ይሽኛ አሳሪዎቹም የሚያውቁ አይመስልም። ምክንያቱም ከለሀያ ሰባት ዓመታት ይታሰሩ ይሞቱ ይኑሩ የማይታወቁ በተለያዩ የፖለቲካ ድርጅቶች አመራር ውስጥ የነበሩ ለምሳሌ ነነዲ ገመዳ አይነት የኦነግ የሽግግር ጊዜ ባለስልጣን የነበረና መሰለሱ ጓደኞች ከዛ ወደዚህም እጅግ በጣም በርካታዎቹ በኢትዮጵያ ውስጥ ፎቅ ብቻ አይደለም የተስፋፋ እስር ቤቶችን በየቦታው በጣም ተጠናክሮ በጣም የተስፋፋ በመሆኑ ቀደም ሲል በኢህአዴግ ውስጥ የሰሩ የነበሩ ወጥቶ በመጻፋቸውን በቃላቸውን በሚሰጡት መረጃ እዚህ ሀገር ውስጥም ባሉት ከሚታወቁት ሕጋዊ እስር ቤቶች ይልቅ በጣም የማይታወቁ እስር ቤቶችም ከመኖራቸው አንጻር ቀጠል ባለ መልኩ እንኳን ሴኛ አሳሪዎቹን የሚያውቁ አይመስልም ወይም ደግሞ የመንግስት አካላት እንደሆኑ በተሟላ በሀገር ከውስጥ ያለውን ታሳሪ ቁጥርና የእስር ቤቱንም ቁጥር ማወቅ በጣም ያስቸግራል። ምክንያቱም በኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ የእስር ቤት ብዛት፣ የእስረኛ ብዛት በተለይ በዚህ ከፖለቲካ ጋር ተያዘ በመሆኑ ማወቁ ያስቸግራል። ነገር ግን አሁን እኛ እንኳን እንደ ኦሮሞ ፌዴራሊስት ኮንግሬስ ወይም ደግሞ አሁን ከሁለት ሺ ስምንት አመት ረት ጀምሮ መደበረው እንቅስቃሴ የእኛ ድርጅት በግርድፉ መቶ በመቶ እርግጠኛ ባይሆን በግርድፉ እንኳን ወደ ከሰላሳ እስከ አርባ ሺህ የሚገመቱ ሰዎች እንደታሰሩ በእርግጥ ከውስጥ የተለቀቁ አሉና ማወቁ በጣም ያስቸግራል። ምን ስሜት ነው ያለን? ሌላው ጠበቃ አቶ አዲሱ ጌታነህ በወንጀል ሕጉ መሰረት በአንድ አይነት ወንጀልና በአንድ መዝገብ የተከሰሱ ተከሳሾች የአንደኛው ክስ ሲቋረጥ የሁሉም አብሮ ሊቋረጥ እንደሚገባ ጠቅሰው አዲስ ለተሾሙት ጠቅላይ አቃቤ ሕግ አቤት የቱታ ማቅረባቸውን ይናገራሉ። ረቡዕ ዕለት እኛ እንደውም የተወሰኑ ጠበቆች ነን በጋራ አንድ አቤቱታ ለጠቅላይ አቃቤ ህግ አቅርበን ነበረ። የአቤቱታው አጠቃላይ ሁኔታ የቀሩ እስረኞች ወይም ያልተፈቱት እስረኞች ህጉንም የተከተለ መንግስትም ደግሞ አደርገዋለሁ ብሎ ቃል በገባው ሁኔታ እያደረገው አይደለም። ምክንያቱም ማንኛውም ጉዳይ በተመሳሳይ ኬዝ እና በተመሳሳይ ወንጀል የተከሰሱ እስረኞች በተመለከተ የወንጀል ህጉም የሚፈቅደው የአንደኛው ሲቋረጥ የሁሎችም እንደሚቋረጥ፣ ህገ መንግስታችንም ሰዎች ሁሉ እኩል ናቸው በሚለው ሁኔታ ለአንደኛው የተለየ መብት ተሰጥቶ ለሌላኛው ደግሞ የሚከለከልበት ሁኔታ ስለሌለ ከህግም መንግስትም ከዚህ በፊት የሀገሪቱን ሰላምና መረጋጋትን ለመጠበቅ በሚል ከገባው ቃል ጋር የሚቃረን ስለሆነ መንግስትም ቃሉን ያክብር ህጉንም ያስፈጽም በሚል ለጠቅላይ አቃቢ ህግ አሁን በቅርቡ ለተሾሙት ጠቅላይ አቃቢ ህግ ሶስቱ ገብተን ነቅረናቸው ነበረ። በእርግጥ በተወሰነ ደረጃ ሊያነጋግሩን ሞክረዋል፣ ግን በትክክል ማን ማን ቀሩ? የእናንተ ጉዳይ የሚመለከተው ማን ማን ነው የሚል የሰዎችን ገልጻችሁ አምጡና እንነጋገርባታለን ብለዋል። በአጠቃላይ የነበረ ሁኔታ እንግዲህ አስቂ ነው። በጥቅሉ መንግስት፣ ሊፈታ የፈለገው ወይም ደግሞ የተናገረው በዚህ ጉዳይ ላይ የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ሁሎችንም የሚመለከት ነው። ግን አፈጻጸሙን በተመለከተ ግን ማስረጃ አለኝ ያላቸውንም ፈቷል፣ ማስረጃ የሌላቸውንም ፈቷል። አሁን እንዲሁም ማስረጃ የሌለባቸው ተቀምጠዋል። ሰው የገደለና ንብረት ያወደመ ይቆያል ነበር ያለው። አሁን ግን ሰው ገደለ ብሎ የከሰሳቸውን ማለት ነው። እኔ በክሱ አቀራረብ መሰረት ገድለዋል ብሎ የከሰሳቸውን ወይም ደግሞ ንብረት አውድመዋል ብሎ የከሰሳቸውን ፈቷል። በአንጻሩ ምንም አይነት ድርጊት ያልፈጸመ በተመሳሳይ ኬዝ ወይም በአንድ መዝገብ የተከሰሱትንም በእስር ቤት አስቀምጧል። እና በገባው ቃልም ሆነ ከህግ አንጻር ምንም እዚህ ግባ የሚባል ስራ አይደለም፣ መንግስት እየሰራ ያለው። ቀሪ እስረኞችን በተመለከተም አሁንም ድረስ ጨለማ ቤት በቅጣት ላይ የሚገኙ እስረኞች እንዳሉ አቶ አዲሱ ጨምረው ተናግረዋል። እንደውም በባለፈው ሳምንት ሰኞ ዕለት የኔን ደንበኞች ለማናገር የነበረ እንደውም ሰሞኑን በተፈጠረ ግርግር እዚሁም የረሀብ አድማ ና እንደዚሁ ድብደባ ሁሉ የነበረባቸው አሉ ና ከዞን አንድ ብቻ ወደ ዘዋይ ወደ ዞን አምስት ጨለማ ቤት ና ወደ ዞን አራት የተወሰዱት ዘጠና ሰባት እስረኞች ናቸው ብለውኛል። ከዚሁ በሽብር ብቻ የተከሰሱ ማለት ነው አንደኛውን እንግዲህ የነገሬ ነው የእኔም ደንበኛ ዞን አንድ ነበር የነበረ ዘመነ ጌቱ ይባላል በእለቱ ያናገርኩት ከዞን አንድ ወደ ዞና አምስት ነው እሱን የሚወሰዱት እንግዲህ በግርግርና እንደዚህ ፈጥራችኋል ወይም ደግሞ ልታሳምጹ ነበር ተብለው እንኳ ከዞን አንድ ወደ ዞን አንድ ጠቅልለዋቸዋል። በሽብር የተከሰሱትን ቂሊንጦ ማለት ይህ ከዞን አንድ እንኳ ወደ ዝዋይ ወደ ዞን አምስት እና ዞን አራት የተወሰዱት ዘጠና ሰባት ናቸው። እና እንግዲህ በዚች ቁጥር እንኳ እንግዲህ ረብሻ ልታነሳሱ ነበር የተወሰዱት ዘጠና ሰባት ከሆኑ ሌሎቹም እና ምን ያህል ናቸው የሚለውን መገመት አዳግትም። በጣም ብዙ እስረኛ ናቸው። እንደነገሩኝም ከሆነ በጣም ከፍተኛ ቁጥር እንዳለ ነው የነገሩኝ እንደው ይህን ያህል ቁጥር ነው ባይባልም ማለት ነው። በሌላ በኩል ይህ ዘገባ እስከተጠናቀረበት ድረስ እስረኞች ከእስር እየተለቀቁ ሲሆን ቤተሰቡና ጠበቆቻቸው ግን አሁንም በብዛት ይቀራሉ ሲሉ አቤቱታ ማቅረባቸውን ቀጥለዋል። በሌላ በኩል በሽብር ወንጀል ተከሶ ከአምስት ቀናት በፊት ከእስር የተለቀቀው አቶ ቶሎሳ በዳዳ በየእስር ቤቶቹ በጣም ብዙ እስረኞች ይገኛሉ ሲል ለአሜሪካ ድምጽ ተናግሯል። በቅርቡ የተሾሙት የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ መንግስት በቀሪ እስረኞች ላይ የሚሰጠውን ውሳኔ በተመለከተ ምላሽ እንዲሰጡን የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ቆንጆ ዘገባ ነበር ጽዮን፣ አመሰግናለሁኝ። የተከበራችሁ አድማጮች እናንተ ምስት አስተያየቶቻችሁን ጣልጣል አድርጉ፣ ተሳትፉ። በእነዚህ ጥያቄዎች ዙሪያ ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድናችሁ ያለነው ደግሞ ጽዮን ግርማና ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። የኢትዮጵያውያን የልማትና መረዳጃ እንቅስቃሴ በዋሽንግተን ዲሲና አካባቢዋ። በዋሽንግተን ዲሲ በቨርጂኒያና በሜሪላንድ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አዲስ አይነት የንግድና የመረዳጃ ማህበር መስርተው እየተንቀሳቀሱ ናቸው። ድርጅቱ የኢትዮጵያ አንድነት የመረዳጃና ና የልማት ማህበር ኮርፖሬሽን ወይም በምህጻር ኢዩኤስዲኤ ኮርፖሬሽን ይባላል። ሰለሞን ሰሞኑን መሪዎቹን አግኝቶ አነጋግሯቸዋል። የቦርዱ ሰብሳቢ አቶ አሰግድ ሸነገለኝ፣ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ፣ የፕሮጀክት ኃላፊው አቶ አበበ ማንደፍሮ ናቸው። ስለ ማህበራቸውና ስለ ድርጅታቸው ማብራሪያ የሚሰጡት ወደዚያው እንዝለቅ። ሶስታችሁንም አመሰግናለሁኝ። እስቲ በቅድሚያ ስለ ኢዩኤስዲኤ ንገሩኝ። ምንድን ነው ኢዩኤስዲኤ? እንዴት ተሰባሰባችሁ? ከአቶ አሰግድ ልነሳ አ እንግዲህ ገርማል፣ ይሄን ስሙን ለማውጣት እንኳን ብዙ ጊዜ ፈጅተናል። የሀገር ፍቅር፣ የባህልና የታሪክ ነው መነሻችን። በጣም አስበንበት ብዙ ተማክረን የተጀመረ ነውና አንድ ሁለት ሶስት ስሞች ካለዋወጥን በኋላ መጨረሻ የኢትዮጵያ አንድነት ቢባል የተሻለ ነው በሚል በድምጽ ብልጫ ጸደቀና የኢትዮጵያ አንድነት መረዳጃና ልማት ማህበር በሚል ብዙ ቆየ። አንድ አምስት ዓመት ከቆየን በኋላ ራዕያችንን ለማሟላት ይሄ የማህበር የግዴታ አትራፊ መሆን አለበት የሚል ትኩረት ሰጥተን፣ አንዳንዶችም በየቦታው እስከ ሀያ ሺህ ብር መረዳጃም የሚሰጡ አሉ፣ እናንተ እንዴት ነው የማታሳድጉት የሚልም ጥቆማ ይመጣ ስለነበረ መረዳጃ ሲሉ እድር ማለት ሆነው። መረዳጃ እድር ነበር። ከዛ ብዙ ካጠናን በኋላ በተለይ የማህበሩ ሲኢኦ አሁን የኮርፖሬሽኑ ማለት ነው። ኮርፖሬሽኑ ከሆነ በኋላ ነው ይሄ አሁን የማወራው፣ ከዛ በፊት የነበረውን ነው። እና እስቲ እባክህን ብዙ መስሪያ ቤቶች ስትመራም የኖርክ ነህ እንዴት ነው ስለው፣ አበረታታኝ። አጠናና መረዳጃነቱንም ሳንለቅ አትራፊ ማድረግ እንችላለን አለን ሁላችንም እንዴት ነው ብለን ካልኩሌት አድርጎ ምን ብሎ እስከ ስምንት መቶ ሰው እስከምንሞላ ድረስ ባጭሩ እንቆያለን በነበርንበት። ከዛ በኋላ ግን ሀያ ሺህ ብር መክፈልም ከኪስ እንደሚያደርጉት እንደሌሎቹ አሁን እንደሚነገረን ማድረግም እንችላለን ትርፋችንም ማካፈል ዲቪደንድ በየአመቱ እንችላለን። እንደውም የልጅም ከአስራ ስምንት አመት በታች የሆነውን እርዳታም ልናደርግ ለአባላት እንችላለን የሚል ከዛ በላይ ያሉት ደግሞ ወጣቱን ነው የማሰባሰብ አላማ ስላለን እነሱ በግንባር መግባት አለባቸው። በፊት ባልና ሚስትም በአንድነት የሆነ የነበረውን የለም ከፈለጉ ከአሁን በኋላ አትራፊ ድርጅት ነው በግንባር መግባት አለባቸው። አንድ ካምፓኒ ልክ እሱ ጌታቸው ያመጣው ነው። ራሱም ፍሬንጅ ቤኔፊት ለሰራተኞች እንደሚያደርግ ሁሉ ይሄም ድርጅታችን ሰራተኞቹን ወይም አባላቱን ልዩ ልዩ ቤኔፊት ሊሰጥ ስለሚገባ እሱ ውስጥ የምናካትትስ በሚል በጣም አዋቂ የሆነ ቢዝነስ ሎየር ካሜሮናዊ ይመስለኛል ተገኘ አጥንቶ ይሄ ነገር እስካሁን ታወቀ ባይሆንም የማይቻልበት ምክንያት የለም ብሎ በዲሲም በምንም ከሞከርን በኋላ በቪርጂኒያ ሕግ መታቀፍ ቻልንና ላይሰንሱን አወጣን። መረዳጃና የንግድ ስራን ማለት ሆኖ ሁለቱም አጣምሮ ለመውሰድ ማለት ነው። ወደ ንግድ ገባን ቀጥታ። ወደ አትራፊነት ኮርፖሬሽን የሚለው ታከለ። ያንን ስም አንለቅም እስከ መጨረሻው። ዓላማውንም ስለማንተው አሁን ወደ አትራፊነት መሄድ አለብን። የኢትዮጵያ አንድነት መረዳጃና ልማት ማህበር የሚለው ስም እንዳለ ኮርፖሬሽን የሚለው ሲጨመር ግን አትራፊ ሆኗል ማለት ነው። ይሄ ድርጅት እና ይሄን በዚሁ ሁን አስተባባልን። ጥሩ ሆነና ተስማምተን ተመሰረተ። ይኸው አሁን እንደምታየው ወደ ስድስት መቶ ነው ባልሳሳት፣ አባላት ደርሰናል። አሁንም እየገቡ ናቸው። በፍጹም ዩኒክ የሆነ ሌላ ቦታ እኛ እስካሁን እንደምናውቀው የሌለ አይነት ነገር ፈጥረናል። በጣም በመረዳዳት በመተሳሰብ ስራውን አንዱ ባይኖር ሌላው ሸፍኖ በዛ ላይ ደግሞ የፕሮጀክት አጥኞቹ ኢንጂነሮቹ የታወቁ ኢንጂነሮች ናቸው። ብዙ ስራ እየተሰራ ነው። አሁን ቤት ለጽህፈት ቤት የሚሆን ትርፍ ለማግኘት ለአዳራሽም፣ ወይም ደግሞ ቶሎ ገንዘብ ማግኘት ነው ዋናው ዓላማችን እና አባላትን ደግሞ ማሟላት ነው። በዛ ደረጃ ላይ ደህና እንትን ደርሰናል። ከባንክም ብድር እስከ ማስፈቀድ ደርሰዋል። ያን ያክል አድገን ነው ያለ ነው ልሃለሁ። በጣም አመሰግናለሁ አቶ አሰግድ። እስቲ ወደ ኮርፖሬሽኑ ዋና ስራ አስፈጻሚ ወደ አቶ ጌታቸው ደሞ ልዙር። አመሰግናለሁ አቶ ሰለሞን። ይሄኛው መጀመሪያ እድር ነው የነበረው። እድሩን አፈረስንና ኮርፖሬሽን አቋቋም አሁን እንዳለ ይሄ ፕሮፊት ሜኪንግ ኤንቲቲ ነው፣ ቢዝነስ ኤንቲቲ ነው። ግን እያንዳንዱ ቢዝነስ ኤንቲቲ ደግሞ የራሱ እንደ ፍሪንጅ ቤነፊት የሚሰጣቸው ነገሮች አሉ። አንድ መስሪያ ቤት የተቀጠረ ሰው በብዙ ነገር ሊረዳ ይችላል፣ ሜዲካል ሊረዳ ይችላል፣ ብዙ በሞት ጊዜ፣ በችግር ጊዜ እንደ ፍሪንጅ ቤነፊት ይሰጠዋል። እና ስለዚህ የእኛ ኮርፖሬሽን ለአባላቱ የሚሰጣቸው ፍሪንጅ ቤነፊቶች ናቸው እነዛ። እንዳለ ግን የተቋቋመው እንደ ቢዝነስ ነው፣ እንደ ቢዝነስ ኤንቲቲ ነው። ለዚህ ነው ኮርፖሬሽን የተባለው። የኮርፖሬሽኑ ደግሞ ሲ ኮርፖሬሽን ነው፣ እና ስለዚህ በቨርጂኒያ ሕግ መሰረት ታክስ አይዲ ተሰጥቶት በሁለት ሺ አስራ ስድስት ኦክቶበር መጨረሻ ላይ የተቋቋመ ኮርፖሬሽን ነው። አሁን እድር አይደለም። ልክ እንደ ኮካ ኮላ፣ ልክ እንደ ባንኮች ቢዝነስ ኤንቲቲ ነው። ባንኮቹ ወይም ኮካ ኮላ ለሰራተኞቹ የሚሰጠው ቤኔፊት እንዳለ ሁሉ ይሄም ድርጅት ደግሞ ለአባላቱ የሚሰጣቸው ቤኔፊቶች አሉ። በዚህ አይነት መልክ ነው የምናየው። ስለዚህ ሁለቱንም አጣምራችሁ በነበርንበት ጊዜ አምሳ አካባቢ ነበርን አምሳ ሶስት አምሳ አራት ከዛ በኋላ እድር ውስጥ የነበራቸውን ካፒታል ወደ ሼር ለውጠን ከውጭም ደግሞ ሼር እንዲገዙ አድርገን ሌሎቹ እድር አባላት ያልነበሩት ሼር እየገዙ ይህን ኮርፖሬሽን እንዲያቋቁሙ ነው የተደረገው። በአሁኑ ጊዜ በርከት ያሉ አባላት አሉን። ገንዘባችንም ወደ ሁለት መቶ ሺህ አካባቢ ደርሰዋል። ከሼር ሽያጭ የምናገኘው ገንዘብ እና ፕሮጀክት ጀምረን ደግሞ አሁን ጥናቱን እና የማስፈጸሙ ስራ ላይ ነው ያለ ነው። ስለዚህ መንግስትም ህግም የሚያውቀን እንደ ነጋዴ ድርጅት ነው። ታዲያ ምንድን ነው አላማው ከተባለ፣ ኢትዮጵያኖች ተባብረው አንድ ነገር መፍጠር ይችላሉ። ትንሽ ገንዘብ አዋጥተው ያኔ ያዋጡትን ገንዘብ ደግሞ አንድ ቋት ውስጥ በመጨመር አእምሯቸውንም ደግሞ በማገናኘት ሱረታቸውን በማገናኘት ጥበባቸውን ደግሞ በማዋሃድ አንድ ትልቅ ነገር መስራት ይችላሉ። ይሄ ነው እንግዲህ አላማው። አሁን በዚህ በጀመርነው ኮርፖሬሽን ውስጥ ፕሮጀክቶችን ስናንቀሳቀስ ሁለት ኢንጂነሮች አጠገባችን አሉ። አንደኛው በዚህ ኢንተርቪው ውስጥ ያለው ኢንጂነር አበበ እንደገና ደግሞ ኢንጂነር ሲራክ፣ ኢንጂነር ኤልያስ አሉ። ስለዚህ አሁን እነዚህ ሰዎች ባለሙያዎች ናቸው። አይምሯቸውን በማሰባሰቡን ድርጅት ማቋቋም ይችላሉ፣ መገንባት ይችላሉ ነው እና ገና ያልተደረሰበት ገና አለ። ብዙ ሰዎች ገና ይመጣሉ ብለን እንገምታለን። እርግጥ ምንድን ነው ፕሮጀክት ከጀመርን በኋላ አዳዲስ ሰዎችን ላንቀበል እንችላለን። ምክንያቱም አንድ ፕሮጀክት ከተጀመረ በኋላ ኮርፖሬሽኑም የአንዱን ሸር ዋጋ መገመት ስለማይችል ያን ጊዜ አይታወቅም። እና ፕሮጀክት ተጀምሮ በተጀመረበት ጊዜ የአንድ ሸር ዋጋ ይሄን ያህል ነው ተብሎ አሁን እንደምንናገረው መቶ ነው የአንድ ሸር ዋጋ፣ እንደምንለው አንድ ሸር ዋጋ መቶ ነው፣ መቶ ሀያ አምስት መቶ ሰላሳ ማለት ስለማንችል ፕሮጀክቱ ከተጠናቀቀ በኋላ ነው ሂሳብ ተሰርቶ ኦዲት ተደርጎ፣ የለም አሁን የአንድ ሸር ዋጋ ይሄን ያህል መሆን አለበት ተብሎ እንደገና ሽያጭ የሚጀመረው። ስለዚህ አሁን ወደ አምስት መቶ ሀምሳ አምስት መቶ ስልሳ አባላት አሉን። አሁንም እየመዘገብን ነው። ፕሮጀክት ከጀመርን በኋላ ግን ምዝገባችን እናቆማለን። ምናልባት በአንድ ወር በሁለት ወር ውስጥ እናቆማለን ምዝገባውን አዳዲስ አባላትን የመቀበሉ ነገር ያቆማል ማለት ነው። አባሎቻችሁ ኢትዮጵያውያን ወይም ትውልደ ኢትዮጵያ ብቻ ናቸው? አዎ አባሎቻችን በህጋችን የሚፈቅደው ለኢትዮጵያውያን ነው፣ ግን ለኢትዮጵያን ብቻ መወሰን አይቻልም በዚህ ሀገር ደንብ መሰረት። ስለዚህ ምን ይላል ደንባችን ውስጥ ማንኛውም ሰው የአሜሪካ ሲቲዘን የሆነ ማመልከቻውን ያቀርባል፣ ቦርድ ኦፍ ዳይሬክተርስ ሲወስኑ አባል ይሆናል የሚለው። ግን መሰረታዊ አቋቋሙ ምንድን ነው? የተቋቋመው ኢትዮጵያኖችን ብቻ ለማቀፍ ነው ኢትዮጵያኖችን ብቻ አባል ለማድረግ ነው ከኢትዮጵያዊ የተጋባ ማንኛውም ዜጋም እንደዚሁ አባል ይሆናል ቦርድ ኦፍ ዳይሬክተር ሲወስኑ ደግሞ ሌላውንም እንደዚሁ መቀበል እንደሚቻልም ህጋችን ያትታል አቶ ጌታቸው አመሰግናለሁኝ እንግዲህ ይሄ ለአባላቱ ጥቅማ ጥቅሞችን የሚሰጥ ኮርፖሬሽን ለባለ ድርሻዎች ማለት ነው። እንደ ንግድ ድርጅትም ሆኖ እንደ መረዳጃ ማኅበርም ሆኖ እንዲቋቋም መስራት፣ በተለይ በአክሲዮን ደረጃ ማለት እንዲህ ስፋት ባለው መሠረተ ሰፊ በሆነ አክሲዮን ደረጃ ማቋቋም በኢትዮጵያውያን ዘንድ፣ በተለይ በውጭ ባሉ ኢትዮጵያውያን ዘንድ ብዙ አይታይም እና ከፕሮጀክት አኳያ፣ እያጠናችሁ ካላችኋቸው ሥራዎች አኳያ ወደ አቶ አበበ ማንደፍሮ ልመለስ ነው። በዚህ ፕሮጀክት ጥናት ውስጥ ካሉ ኢንጂነሮች አንዱ እርስዎ ነዎት እና ሊሆን የሚችል ነገር ነው ወይ? የሚታይ ነገር ነው ወይ? ምን እያደረጋችሁ ነው ለመሆኑ? በፕሮጀክት በኩል በእናንተ በኩል አቶ አበበ በፕሮጀክት ጥናት በኩል ብዙውን አሁን ትኩረት የሰጠ ነው በሪየል ስቴት ነው። ሪየል ስቴት ስንል ያው ቤቶች ሰርተንም ሆነ ጠግነን በመሸጥ ትርፍ ለማግኘት የምንችልበትን መንገድ እንዲሁም አዳራሾች ሰርተን ወይም ያሉትን በማሻሻል ወደ አዳራሽነት ቀይረን በማከራየት ልዩ ልዩ አገልግሎቶች ማከራየት ገቢ የምናገኝ መንገድ እዛ ላይ ነው፣ አሁን እያተኮር ያለ ነው ስት ላይ ነው አሁን ለመጀመሪያ እና እንዲህ አይነቱስ አሰራር ውጤት ሊያስገኝ ይችላል ወይ? እርስዎ መቼም ኢትዮጵያም ውስጥ ሆነው በመንግስት ስራም በኃላፊነት ደረጃ በጣም ብዙ ልምድ ያለት ነዎት እና እንደ ባለሙያም እንደዚሁ ሲመለከቱት ይቻላሉ ወይ? እንዲህ አይነቱን ፕሮጀክት ጀምሮ ከመደጋገፍ ከመረዳዳት ጋር አብሮ ማስኬድ፣ ጥቅማ ጥቅሞችን ለባለድርሻ አባላቱ ከመስጠት ጋር አብሮ ማስኬድ፣ እዚህ ላይ የሶሻል አስፔክቱና ይሄ በፕሮጀክት የሚደረገው እንቅስቃሴ ሁለቱን ለየት እናድርጎች ሜጀር ኛ ኦብጀክቲቫችን በቢዝነስ ውስጥ ተሳትፍን ማትረፍና መነገድ። ከዚህ በተጨማሪ እንግዲህ ለዚህ ፐርፐስ ሲባል አክሲዮኖች እየሸጠ ነው፣ አባሎቻችንን እያሳደግን አንድ ሰው አባል ለመሆን በትንሹ ሶስት ሼር ገዝቶ፣ አንዱ ሼር መቶ ብር ነው። ሶስት መቶ ብር ይዘው ይገባል። ጣራ ደግሞ እስከ ሺህ ስድስት መቶ የሚደርስ ሼር እየገዛ ይሄዳል እና በምናገኘው ገንዘብ ያንን ገንዘብ ወደ ኢንቨስትመንት ለመጠት የሶሻል አስፔክቱን ስንመለከት ማህበራዊው ገጽታ ማለት ነው። የማህበራዊውን ገጽታ በምናይበት ጊዜ አንድ አባላችን የኮርፖሬሽኑ አባል ሼርሆልደር ማለት ነው። በህይወቱ ከዚህ ዓለም በሞት ቢለይ ለዛ ሰው የምንሰጠው ገንዘብ አለ። ጣሪያው ሀያ ሺህ ብር ነው፣ ለቤተሰቡ ነው። ወደ ስምንት መቶ አባላት ብንደርስ ሀያ አምስት ሀያ አምስት ብር ከራሳችን አዋጣን፣ ለሟች ችግር ልንደርስ እንችላለን። እና ይሄ ገንዘብ ከአባላት በነፍስ ወከፍ ፈቲሻቸው ይዋጣል እንጂ የኮርፖሬሽኑን ገንዘብ አይነካል እና ያው ለመረዳዳት በሚል መንገድ ይሄ ነበር ጥያቄ። ንግዱንና እንደዚህ አይነቱን መረዳዳት እንዴት ነው አብራችሁ ጎን ለጎን ለማስኬድ የምታስቡት የሚል ጥያቄ ለማንሳት ነውና የመነገድ ብቻ ሳይሆን የመረዳዳትንም ሀሳብ ይዞ የመሄድ ነው እንጂ የዚህ የኮርፖሬሽኑ ዋና ሀሳብ ንግድ ነው፣ እርሶም ዋና ስራ አስፈጻሚውም ሊቀመንበሩም እየገለጻችሁልኝ እንዳላችሁት። እስቲ ወደ ዋና ስራ አስፈጻሚው ልመለስና ከዚህ ከቤቶች ግንባታና ሽያጭ በተጨማሪ የምታስቧቸው የኢንቨስትመንት አካባቢዎች አሉ? አዎ፣ መጀመሪያ በዚህ በንትኑ ላይ ትንሽ እንደው ጣላ ርጌል ሶሻል እና የማህበራዊ እና የቢዝነሱን እንትን ሁለቱ በጣም ይጠላለፋሉ፣ አብሮ አይሄዱም። ስለዚህ ምንድን ነው አንደኛው የመስመር ስራ ነው። ማህበራዊ የስታፍ ስራ ነው። ስለዚህ ከዋናው ስራ ጋር መገናኘት የለበትም። አንድ ትንሽ የስታፍ ቦክስ ተሰጥቶት ለብቻ የሚሰራ ነው። አካውንትም እንደዚሁ ተለይቶለት በባጀት የሚሰራ ነው። ከህዝብ የሚዋጣ ገንዘብ አለ፣ ከአባላት የሚዋጣ ገንዘብ አለ። ያን ገንዘብ ማነጅ የማድረግ ነው ኢንዲፐንደንትሊ ከመስመር ስራ ተለይቶ የሚሰራ ነው። ይኛው ከቢዝነስ ተቋሙ ከኮርፖሬሽኑ ነጻ ነው። ዲፕሊኬሽን ኦፍ ወርክም ይመጣል፣ መጠላለፍም ይመጣል፣ ዌስትም ይመጣል። እንደገና ደግሞ ከነጨራሹ ለቢዝነሱ የተያዘውን ገንዘብ ደግሞ የመሻማት ባህሪም ሊያሳይ ይችላል፣ ያኛው ማህበራዊ። ስለዚህ ሁለቱን ለይተን ነው የምናየው፣ ያኛው ለብቻ ይኛው ለብቻ። ትልቁ ዛፉ የትኛው ነው? ቢዝነሱ ነው። እና ቢዝነሱን ነው የምናካሄደው። ብቻ ዋናው የእኛ ድርጅት የተቋቋመው በማንኛውም ትርፍ በሚያስገኝ እንቅስቃሴ እንዲሳተፍ ነው። አሁን እኛ ፕላን እናደርጋለን። መጀመሪያ ፕላን ያደረግነው ምንድን ነው? ገንዘብ አግኝተን ትልቅ ነገር የምንሰራበትን ነገር ነው። አሁን ማንኛውም ትርፍ የሚያስገኝ ነገር ሁሉ ማድረግ እንችላለን በአሁኑ ጊዜ፣ ምክንያቱም አላማችን ገንዘብ ማግኘት ነው እና ትንሽ ጠርቀም ያለ ገንዘብ ካገኘን በኋላ አንድ ነገር ላይ ማተኮር ይቻላል። አሁን ግን ቅድም ኢንጂነር አበበ እንደተናገረው ቤት ጠግነን መሸጥ፣ ሶስት አራት ታውንሀውሶች ምናምን ሰርተን መሸጥ፣ በዚህ የምናገኘው ገንዘብ ይገፋናል ወደፊት በገንዘብ ኢኮኖሚ አኳያ ከዛ በኋላ ትልቁን ነገር መስራት ይቻላል። ትልቁ ነገር ምንድን ነው? ለምሳሌ አሁን አዳራሾች ቅድም እየተናገረ ነበር ኢንጂነር። አዳራሾች በጣም ያስፈልጋሉ። ሰው የእኛ ማህበራዊ ነገሩ በጣም የተሳሰረ ነው። በግራጁዌሽኑም፣ በበርዝዴቱም፣ በምኑም በምኑም የእኛ ሰው አዳራሽ ይፈልጋል። በልቅሶውም፣ በምኑም በሰርጉ፣ ይሄን ሰርቪስ ራሱ ማሟላት አንድ ነገር ይሆናል። ምክንያቱም የማህበረሰቡ ችግር ነው። እኔ ልጄን በምድርበት ጊዜ አዳራሽ የተከራየ ነው መናሰስ ነው። ስለዚህ ጓደኞች ከሜሪላንድ መናሰስ እንሄዳለባቸው ማለት ነው። እንግዲህ ተመልከቱ ፍርቀቱን እና ማዕከላዊ የሆነ ቦታ ላይ ለሁሉም አገልግሎት የሚሰጥ አንድ ነገር ያስፈልገናል። ዲኮሬትድ የሆነ ለዚህ አገልግሎት የሚውል ፕላን የሆነ አዳራሽ ተቋም ያስፈልገናል። ከዚህ ጋር የተያያዙ ነገሮች በአንድ ላይ ደግሞ ቼን ሰርቶ ማካሄድም ይቻላል። ኪሳችንን አይተን፣ የገንዘብ አቅማችንን አይተን ወደፊት እንትን የምንለው ነው። እነዚህ ነገሮች ሁሉ እንትናችን ውስጥ አሉ። በረዥሙ እቅዳችን ከምርት ጋር የተያያዙ አጭር ፕላናችን ገንዘብ አግኝተን እኛ የምንጠረክርበትን ነው የምንጠረቃበትን ነው። ትልቅ አቅም ስናገኝ ወደ ትልቁ ነገር እንዘላለን። ስለዚህ ነው አሁን ቤት ገዝተን መሸጥ፣ ቤት ሰርተን መሸጥ የሚለው ነገር የመጣው ገንዘብ ለማግኘትና ለማሰባሰብ ነው። በነገራችን ላይ ወደ ኢትዮጵያስ የመዝለቅ ሀሳብ አለ፣ እዛም እንደዚሁ ኢንቨስት የማድረግ የመስራት፣ አንዳችሁ ልትመልሱልኝ ትችላላችሁ በዚህ ላይ አቶ አሰግድም መናገር እየፈለኩ ነው። እሺ አቶ አሰግድም እናመሰግናለን። ዛሬ ጥሩ እንትን ያጋጠመን ኢትዮጵያውያን አብሮ መብላት እንጂ አብረው መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ ባህላችን ታሪካችንም እንዲሁ እንደ ጠነከረ ልክ እንደ ጁሶች ከአራት መቶ ዓመት በኋላ ልጆቻቸው ሁሉ ሁሉ ነገር አውቀው እንደሄዱት የእኛም ልጆች እንደዛ እንደሚሆኑ ራእዮቻችን እነዛ ጭምር ሲሆኑ ገንዘብ ካለ በሰማይ መንገድ አለ፣ ገንዘብ ከሌለ ምንም መስራት ስለማይቻል አትራፊው ግን ራእዮቹን መስራት እንደሚችል ስላረጋገጥን ነው በቀጥታ ያንን አፍረሰን አትራፊ ያደረግነው። በዚህ መልኩ እንግዲህ ለመጓዝ ደግሞ በመካከል አዳዲስ ነገሮች ከሂደት ትምህርት እያገኘን አክለናል። ለምሳሌ አሁን ብዙዎች እንደውም እንዴት በፊት መዋጮ የለም ስትሉ ነበረ የሚሉም አሉ። አስር አስር ብር በየወሩ ብናዋጣ ይሻላል። አንዳንዶች ደግሞ ገንቢ እንትን ያላቸው እንዴ እንደውም አስር አንሷል፣ ወደ ሀያ ብታረጉም ያሉ አሉ እኛ ህዝቡን አብረን እንዲሄድ ለማድረግ ልክ ማነው ሌኒን ወደ እንትን ሄድክ አትበሉኝና ከሰልማ አደን እንትን ውስጥ ሄዶ ሽክ ብሎ ከረባት አስሮ ምን ብሎ ያስተምራቸዋል? አንተ ሌኒን ትቀልዳለህ እንዴ! እኛ እንደዚህ ተልኮስኩሰን እያየህ ከረባትህን እያሰርክ ስለ ወዛደራዊ ዓለም አቀፍ ሰዋዊ እንታወራለ አሉ። ኖ ኖ ኖ አም ትራይም ቱ ብሪንግ ዩ ቱ ሌኒን ኖት ቴክ ዳውን ሌኒን ቱ ዩ። እኔ እናንተን ወደ እኔ ደረጃ ለማምጣት ነው። ስለዚህ ምንጊዜም የኢትዮጵያን ህዝብ አብረን ለማሳደግ ኢትዮጵያ ውስጥ ገብተንም ቁም ነገር ለመስራት፣ እንደውም አንዳንዴ ያነሳናቸው እንዲሁ ህልም በለው ወይም ምኞት፣ እንደ አስጎብኚ ድርጅት አሁን አዲስ አበባ እንትን ብንል የእኛ አባላት ማንኛውም ኢትዮጵያውያን አውቀውት ሄደው የሚያርፉበት አስጎብኝቶ ደግሞ ኢትዮጵያን እንዲያውቁ አድርጎ የሚመልስ ትርፍም ያመጣል። ያው አትራፊዎች ነን እና እንደገና ሀገራችንንም ያሳያል፣ ያስተምራል። ትውልዱ ልጆቻችን እንኳን ሳይተዋወቁ የሚያገቡትን እንኳን እያጡ እንትን ይላሉ። እኛ ያንን ሁሉ በማገናኘት ወጣቱ በሙሉ እየተገናኘ አትራፊም ሆኖ እንዲቀጥል እናንጥፍለት መንገድ ብለን የጀመርነው ስለሆነ ያንን ነገር እነዚህን ራዕዮች ምንም እንኳን አትራፊ ድርጅት ውስጥ እንደ ዋናነት ሊገለጹ ባይችልም አሉ። በእርግጥ ተጽፏል፣ ሕጋችንም ውስጥ ቢሆን እና እነሱም እንዳሉ ግን አትራፊ ድርጅት ነዋ። እንትናችን ማትረፍ ማትረፍ ማትረፍ መበርታት ኢትዮጵያም ውስጥ እንደ ግድብ እንደምን ምን ነው ምንማራው አሁን ምኞት ብዙ ስራዎች እንሰራለን። ኢትዮጵያ ሰላም አላችሁ ሆይ ስላልከን ነው። መጀመሪያ ኢንተርናሽናል ነው የሚለው ማህበራችን ዓለም አቀፍ ነው። በውጭ በየቦታው ቅርንጫፎችን ፈጥረን ምንም ብለን ሀብታሞች ስንሆን ኢትዮጵያ ውስጥ ደግሞ እንሰራለን። ለጊዜው እንደ ሌሎች አንዳንዶች ተቸግረዋል የትም ውጭ ሀገር ያሉትን አባላት በማድረግ ሰው በሞተ ቁጥር ከኪሳቸው ፈልገው ሰዎቹን በማግኘት ማስከፈል እንደሚያስቸግራቸው ገብቶናል። ስለዚህ ለዛ ብለን ያችን አስር ብር የማድረጋችንን ሁሉ ብዙ ነገሮችን ስናይ በጣም ደስ የሚል በቅንነት እንዲህ ከሆነማ እውነትም ጠቃሚ ነው እያልን የምንሰራ ስለሆነ ትልቅ ስራ አለም አቀፍ እና አገር አቀፍ የሚሆን መንግስት አካል የሚሆን በልማት በኩል ታላቅ ህልም፣ ታላቅ ራእይ ነው ያለን ኔ ጌታ እሽን ትንሽ ለማስጨበጥ ያክል ነው። እሺ፣ እሺ፣ አመሰግናለሁ። ሊቀመንበር አሰግድ፣ ለመሆኑ የእናንተ አባል መሆን የሚችሉት አሜሪካ ውስጥ ያሉ ብቻ ናቸው ወይስ የትም ያሉ ይህንን የራዲዮ ፕሮግራም የሚያዳምጡ ሰዎች? በመላው አል ያሉት ኢትዮጵያ ቤሪ ጉድ ቤሪ ጉድ። በአሁኑ ጊዜ ቅድም እንዳልኩት ሩቅ ያሉትን ፈልገን ማግኘቱም ሊቸግረን ስለሚችል እስከምንጠናከር ድረስ ዋሽንግተን ዲሲ፣ ቪርጂኒያ ና ሜሪላንድ ሜትሮፖሊታን ኤሪያ ውስጥ ያሉ ነዋሪዎች ብቻ ናቸው የምንቀበለው። እንዲህ እንዲህ እየበረቱ ነው። አሁን የዛሬውን እንኳን ሲሰሙ ብዙ ሰዎች እንደሚመጡ አውቃለሁ። እንዲረዱ ማድረግ የኛ ፈንታ ነው። ትልቅ ስራ ነው የምንሰራው። ለጊዜው ሶስቱን ሴቶች ነው በኋላ ግን ሰፊ ነው የሚሆነው። አለም አቀፍ ነው የኔ ጌታ። እሺ፣ እስቲ አሁን ወደ ማጠናቀቁ ነን ንግግራችንን። ሌሎችም አባሎቻችሁን ከፕሮጀክትም ጋር የተያያዙ በአመራር ደረጃም ላይ ያሉ ሰዎችን እንደዚሁ እያሳተፍን መነጋገራችንን እንቀጥላለን። ለማጠቃለያ ግን የምታክሉት ነገር ካለ ላቶ አበበ አበበ። እሺ፣ እንግዲህ ሁሉም እንቅስቃሴያችን ከገንዘብ ጋር የተያያዘ ስለሆነ በተቻለ መጠን ብዙ አክሲዮኖች ለመሸጥ እቅድ አለን። እና አንድ ሰው አባል ለመሆን ቢያንስ ሶስት ሼር በሶስት መቶ ብር መግዛት አለበት ብለናል። ከዚም እስከ አስራ ስድስት እጣ ድረስ ማሳደግ ይችላል። እና በዚች ባለችው አጭር ጊዜ ውስጥ አባላት ተመዝግበው ሼር ገዝተው ለዚህ እንቅስቃሴ እገዛ እንዲያደርጉ እነሱም በኢንቨስትመንት ውስጥ እንዲሳተፉ በዚህ በተጠቀሱት ሶስት አካባቢዎች ያሉ ኢትዮጵያውያን ነዋሪዎች ጆይን እንዲያደርጉ ነው። በዚህ አጋጣሚ ጥሪውንም አቀርበው አቶ አሰግድ አብሮ መስራትና ማደግን የመማማርና የማስተማር ግዴታ አለብን። እንስሳት እንኳን ተረፈ አካላቸውን ቀንዳቸውን፣ ቆዳቸውን፣ ስጋቸውን ለአገልግሎት ትተው ይሄዳሉ። አንድ ሰው ምድር ላይ ሲኖር መልካም ስራውን መሬት ላይ ስቶ ማለፍ አለበት። ዋናው ሞታችን እሱ ነው። እኛ ደግሞ ዋናው ዓላማችን ያቀት ነው፣ ሀብታሞች ለመሆን ነው። ይሁን እንጂ ዋናው ሀብታችን ሰው ነው። የኢትዮጵያ ሕዝብ እንደሌላ ሁሉ ሰው ሆኖ እየተመካከረ እንዲያድግ እንዲከብርም ጭምር ነው። እና ወገኖቻችን፣ ይሄ ማህበር ለየት ያለ እድገትን የሚሰጥ ልጆቻችሁን የሚያስተዋውቅ ልጆቻችሁ፣ በተለይ የተማሩ ልጆቻችሁ የተማሩትን ትምህርት በስራ ላይ እየዋሉ የሚቀጠሩበት፣ የሚመሩት፣ የሚሰሩበት እስከ ሀገራቸው የሀገራቸውን ፍቅር ይዘው ገብተው የሚያለሙ የሚሆኑበት ታላቅ ድርጅት ስለሆነ እባካችሁ ተሽቀዳድማችሁ ተመዝገቡ። እኛ አሁን የቀረን እንግዲህ ወደ ሁለት መቶ ምናምን ነው ማለት ነው። ከዛ በኋላ ስራ አስፈጻሚው ወይም አቶ ጌታቸው እንዳለው እንደገና ተጠንቶ ምን ተብሎ በስንት ሺህ ብርም አባል መሆን እንደሚቻል አሁን አናውቅም። ስለዚህ አሁን የመግቢያችሁ እድል ይቺ ጠባቧ ናት እና ሁላችሁም ግቡበት። ይሄ ነገር ገና እየተስፋፋ እያወቃችሁት፣ በዓለም የተበተኑ ሁሉ ያደርጉታል፣ ይፈጽሙታል የሚል ነው እኔ ተስፋዬ። በፍጥነት ተመዝገቡ፣ ተካፈሉበት፣ እንመካከር፣ ጠይቁን ደግሞ በበኩሌ ስልክ ቁጥሬ ቱኦቱ ትሪ ዋን ፋይፍ ናይን ዜሮ ዜሮ ፋይፍ ነው። በተለይ ደግሞ ሲኢኦውን ቢጠይቁ በጣም ጥሩ ነው። በዛ መሰረት በደንብ እየተብራራላችሁ እያወቃችሁ ያላወቃችሁ አትሁኑ፣ እያወቃችሁ ግቡ። እኛ ሰው ነው የምንፈልገው ከሁሉም በላይ ዶክተር አብይ እንኳን ምን ልስጥ ሲሉት አይ ገንዘብ ልመን አይደለም የመጣሁት፣ ሰዎችን ነው የሚሰቃዩ ሰዎችን ፍታልኛለን። ትልቅ ነገር ትምህርት የሚሆን ነገር እና እንዲህ አይነት እንትን አለብን በውስጣችን፣ በጣም ነው አሁን። ደግሜ የአሜሪካን ድምፅ ሬዲዮም አመሰግነው፣ እያስጠናን ባለሙያዎችን ሁሉ እግዚአብሔር ሰጥቶናል። በእውነቱ በስንት እንትን የማናገኛቸውን እግዜር አምጥቶ አሳክቶታል። እሱ ደግሞ ይፈጽመዋል። የኢትዮጵያ አምላክ ኢትዮጵያን እንድታብብ ስለሚያደርጋት የእኛንም ማህበር እንደዚህ እንዲያብብ ያደርገዋል። እግዚአብሔር ይባርካችሁ። የሆነው መልእክት ታንኪዩ። የኢዩ ኤስዲኤ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ። እሺ አመሰግናለሁ አቶ ሰለሞን። ሁለት ነገር ነው እዚህ ሀገር የተማር ነው። አንደኛ ቁጥር ራሱ ጉልበት ነው፣ ገንዘብም ጉልበት ነው። እኛ ሁለቱን አንግበን ነው እየተጓዝን ያለ ነው። ቁጥራችን በጨመረ ቁጥር ተደማጭ እንሆናለን። ገንዘባችን ሰብሰብ ካደረግን አቅም አለን። ሁለቱ ላይ ነው ኢንፋሲስ ያለን በሰው ቁጥርም በገንዘብም። ሶስተኛ የተማርነው ነገር ቢኖር ምንድን ነው እዚህ ሀገር ቪዥኑ ካለ ምንም ማድረግ ይቻላል። የተስተካከለ ቪዥን ካለ ምንም ማድረግ ይቻላል። ቪዥናችን ማደግ ነው፣ ቢዝነስ ማቋቋም ነው። ልክ ሌሎች የማህበረሰብ ክፍሎች እንደሚያደርጉት ሁሉ ልክ እንደ ኮሪያንስ ማደግ እንችላለን። ይሄን ለማድረግ ደግሞ መሰባሰብ፣ እኛም መሰባሰብ፣ ገንዘባችንም ደግሞ በአንድ ቋት ውስጥ መጨመር። ይሄን ካደረግን የማናድግበት ምክንያት የለም። እዚህ ሀገር ለማደግ ቀላል ነው ከተሰራ። ይሄን ነው እንግዲህ በዚህ በሶስት በአራት በአምስት በስድስት ወር ውስጥ ያጠና ነው እና የተረዳ ነው። ስለዚህ ከመነሻውም ትክክል ነበር ማለት ነው ጉዟችን። ምክንያቱም እስካሁን ድረስ እየተሻልን እየተሻልን እዚህ ደረጃ ላይ ደርሰናል። አሁን ከሁሉም በላይ የምንፈልገው በርከት ያሉ አባላትና ከአባላት ደግሞ ገንዘብ ነው። ይሄ ደግሞ ጠቅም ያለ ኢንቨስትሜንት ላይ ያሳርፈናል እና ያለኝ የመጨረሻ መልእክቴ ምንድን ነው፣ ለተወሰነ ጊዜ ነው ይሄ የአክሲዮን ሽያጭ የሚቀጥለው እና ኢትዮጵያውያን እንዲህ አይነት ፍላጎት፣ እንዲህ አይነት ምኞት፣ አብሮ የማደግ ፍላጎት ያላችሁ ሁሉ ቅድም በተነገረው ስልክ ቁጥር ወይም ኢዩኤስዲኤ ሃይፈን ኮርፕ ዳት ካም እየገባችሁ ቅጽ አለ። ቅጹን እየሞላችሁ አባላት እንድትሆኑ እጋብዛለሁ። እኛ ባንጨርሰው ልጆቻችን ይጨርሱታል። እኛ ግን የጀመርነው ነገር አሁን የሚያመረቃ ስለሚሆን ልጆቻችንም ዘሎ እንደሚገቡበት እርግጠኛ ነው የምንሆነው እና ስለዚህ እንረባረብና ይህን የኢትዮጵያ ድርጅት እናሳድገው። ይህን ነው ማለት እፈልገው። አመሰግናለሁ። ሰለሞን የኢዩኤስዲኤ ኮርፖሬሽን የቦርድ አባላትና መሪዎች አቶ አሰግድ ሸነገለኝ፣ አቶ ጌታቸው ምትኩና አቶ አበበ ማንደፍሮ ለጊዜያችሁ፣ ለሰጣችሁን ማብራሪያ በጣም አመሰግናለሁ። ደህናም ሽ። እኛም በጣም እናመሰግናለን። እግዚአብሔር ይባርክ። ደህና ደህና፣ ደህናም ሽ። አሚን ሰለሞን በጣም ጥሩ ዝግጅትና ቃለ ምልልስ ነበር ያካሄድከው። እስከ ማጠቃለያው፣ ከቴዲ አፍሮ ወይም ከቴድሮስ ካሳሁን ቀላል ይሆናል የተሰኘ ይሆናል ዜማ ጋር አድማጮቻችንን እንተዋቸው። ቀላል ይሆናል ገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮቱ የቀባንን ኅብረት ፈራን፣ ፍቅር ፈራን